ጠቅላይ አቃቤ ህጉ አቶ ጌታቸው አምባዬ ቀደም ሲል ጠቅላይ ሚኒስትሩ የእስረኞች እንደሚፈቱ ያበሰሩትን መነሻ በማድረግ ቁጥሩ ወደ 528 የሚሆን በምህረት እንደተለቀቁ ገልጸዋል። ዝርዝሩ ገና ይፋ ባይወጣም ከወዲሁ የፖለቲካ ተቃዋሚ ድርጅቶች የመላው ኢትዮጵያ አንድነት ድርጅት፣ በመጻረ ቃሉ መያድ፣ ሰማያዊ ፓርቲ እና የኢትዮጵያ ህዝብ የጋራ ሸንጎ ባወጡት መግለጫ ገዢው ፓርቲ የፖለቲካ እስረኞች መኖራቸውን ማመኑንና ለመፍታት ቃል መግባቱ ይበል የሚያሰኝ ቢሆንም አገዛዙ ሊታመን የሚችለው የገባውን ቃል ተግባራዊ ሲያደርግ ብቻ ነው የሚል በጽሁፋቸው አስፈራዋል። የሰማያዊ ፓርቲ ህዝብ ግንኙነት አቶ አበባ ካሉ ለዶችቬሌ በሰጡት ቃለ መጠይቅ እንዲህ ብለዋል። ከኢትዮጵያ ህዝብ የጋራ ትግል ሸንጎ አሜሪካና ካናዳ ካለው ድጋፍ ሰጪ አካላት ጋራ ሆነን ነው በጋራ የምንሰጠው። እነሱም እዛ ሆኖ ይህም ፕሮግራም ያስተላልፉታል። ቀጥታ ነው የላክንላቸው። ከመያድና ከሰማያዊ ጋር በጋራ ሆነን ሶስታችንም አገራችን ውስጥ የሚታየውን ቀውስ ለማርገብ መፍትሄው ከቃላት ያለፈ ተጨባጭ እርምጃ መውሰድ ብቻ ነው በሚል መሪ ቃል ነው። እንደሰማነው ማታ የተወሰኑ ሰዎችን በተለይም ክልል ላይ በርካታ ሰዎችን 361 የሚሆኑ ሰዎችን መፍታቱን ነግሮናል። ከዛ ውጭም ፌዴራል ላይ 115 ያክል ይፈታሉ ተብሎ ያው ይጠበቀና ያለው በዚህ ሁለት ቀን ውስጥ ነገር ግን እኛ እያልን ያለ ነው፣ ይሄ በፍጹም በቂ አይደለም። እስከ ዛሬ ድረስ እስር ቤት ውስጥ ያሉት 30ና 40 ሺህ የሚጠጋ እስረኛ ባለበትና በተለይም ጎምቶ የተባሉ ፖለቲከኞች በዚህ በግንቦት አርበኞች በአርበኞች ግንቦት ሰባት በኦነግ በኦብነግ ስም ታፔል ላይ የተለጠፈባቸው የታሰሩ በርካታ ዜጎች ስላሉ እነሱ የሚፈቱበት መልኩ በሚገባ ማርፈድም የለበት ማለትም ጊዜ ሊወሰድም አይገባም። በቀጣይ የሚፈቱ እንዳሉም ተነግሯል እና ከፖለቲካ ተቃዋሚዎች የተፈቱስ እንዳሉ ዝርዝር ደርሷቸው የሆነ ወይ ለሚለው ከዋና አቃቤ ግ የሰማነው መግለጫ፣ በተለይ አራት ቅድመ ሁኔታዎችን ያስቀመጠበት መግለጫ እስረኞች፣ ቀድሞ የታሰሩ ለምሳሌ እንደ አንዱ አለም አድራጌ፣ እንደ እስክንድር ነጋ፣ ዘሪሁን ገብረ እግዚአብሔር፣ በቀለ ገርባ እነ የመሳሰሉትን ደጀኔ ጣፋን የመሳ ውሸት ታየን የመሳሰሉትን ለመፍታት ፈቃደኛ የሚሆን አይመስለን። በተለይ አሁን ፍርደኛ ተብሎ በፍርድ ላይ ያሉትን እስከ ሁለት ወር ድረስ ያለውን አጣርተ ተሰጥተን ለሚልም ነገር ነው ያላቸውና፣ ይሄ ደግሞ በፍጹም መፍታት ከሆነ መፍታት ነው። ቅድመ ሁኔታ ማስቀመጡ ተገቢ አይደለም። ብሔራዊ እርቅን ለመፍጠር የምን ቅድመ ሁኔታ ያስፈልገዋል? በቃ መፍታት ነው። እነኚህ ሰዎች ላለፉት አስር ዓመታት ሁሉ የተንገላተሉ እስር ቤትና፣ መፍታት ነው፣ በነጻ መልቀቅ የሚል እምነት ነው ያለነኛ። ዶክተር መረራ የክስ ሂደታቸው እንዲቋረጥ የሚል ነገር አለ። ውል የሚታውቁ የሳቸው ነው። እንግዲህ ምናልባት የሌሎቹንም በክስ ላይ ያሉትን ሰዎች ውል የክሱን እንትን ሊያቋርጡ ይችላል። ግን እሱም መቶ አስራ አምስት አይደለም። በጣም በርካቶች እኳ አሉ። ከኦሮሚያና ከአማራ ክልል በብዛት መጥተው የታስሩ አሉ ማዕከላዊም ላይ ዜጎች ሲታሰብ ከቁጥራቸው አንጻር በጣም አነስተኛ ነው የሚል እምነት ነው ያለን። ጌታቸው ተድላ ኃይለ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ